አሸናፊው የክርስቲያን ኑሮ ምዕራፍ 8 ድልን ማክበር ኢያሱ ምዕራፍ ስድስት ቁጥር 33 ኢያርኮም ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር ወደ እርሷ የሚገባ ከእርሷም የሚወጣ ማንም አልነበረ እግዚአብሔርም ኢያሱን አለው ተመልከት ኢያርኮንና ንጉሷን ጽኗን ሀያላኑን በእጅ ሰጥቻለሁ ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዞሯት። እንዲሁም ስድስት ቀን አድርጉ። ሰባትም ካህናት ሰባት ቀንደ መለከት በታቦቱ ፊት ይሸከሙ። በሰባተኛውም ቀን ከተማይቱን ሰባት ጊዜ ዞሩ። ከተማይቱ ቀንደ መለከቱን ይንፉ። ካህናቱም ቀንደ መለከቱን ይንፉ። ቀንደ መለከቱም ባለማቋረጥ ሲነፋ የመለከቱን ድምፅ ስትሰሙ፣ ሕዝቡ ሁሉ ታላቅ ጩኸት ይጩኹ። የከተማይቱም ቅጥር ይወድቃል፤ ህዝቡም ሁሉ እያንዳንዱ አቅንቶ ይገባበታል። የነዌም ልጅ ኢያሱ ካህናቱን ጠርቶ የቃል ክዳኑን ታቦት ተሸከሙ፣ ሰባትም ካህናት ሰባት ቀን እንደ መለከት ወስደው በእግዚአብሔር ታቦት ፊት ይሄዱ አላቸው። ህዝቡንም ሂዱ፣ ከተማይቱንም ዞሩ፣ ሰልፈኞችም በእግዚአብሔር ታቦት ፊት ይሂዱ አለ። ኢያሱም ለሕዝቡ በተናገረ ጊዜ ሰባቱ ካህናት ሰባቱን ቀንደ መለከት ይዘው በእግዚአብሔር ታቦት ፊት ሄዱ። ቀንደ መለከቱንም ነፉ። የእግዚአብሔር ቃል ኪዳን ታቦት ይከተላቸው ነበር። ሰልፈኞቹም ቀንደ መለከቱን በሚነፉ በካህናቱ ፊት ይሄዱ ነበር። የቀረውም ሕዝብ ከታቦቱ በኋላ ይሄድ ነበር። ካህናቱም እየሄዱ ቀንደ መለከቱን ይነፉ ነበር። ኢያሱም ሕዝቡን እኔ ጩሁ እስከምልበት ቀን ድረስ አትጩሁ፣ ድምፃችሁንም አታንሱ፣ ካፋችሁም አንድ ቃል አይውጣ፣ በዚያን ጊዜ ትጮኋላችሁ ብሎ አዘዛቸው። እንዲሁ የእግዚአብሔርን ታቦት አንድ ጊዜ ከተማይቱን አዙረው ነርሱም ወደ ሰፈሩ ተመልሰው አደሩ። ኢያሱም ማልዶ ተነሳ። ካህናቱም የእግዚአብሔርን ታቦት ተሸከሙ። ሰባቱም ካህናት ሰባት ቀንደ መለከት ይዘው በእግዚአብሔር ታቦት ፊት ይሄዱ ነበር። ቀንደ መለከቱንም ይነፉ ነበር። ሰልፈኞቹም በፊታቸው ይሄዱ ነበር። የቀሩትም ሕዝብ ከእግዚአብሔር ታቦት በኋላ ይመጡ ነበር። ካህናቱም እየሄዱ ቀንደ መለከቱን ይነፉ ነበር። በሁለተኛውም ቀን ከተማይቱን አንድ ጊዜ ዞረው ወደ ሰፈር ተመለሱ። ስድስትም ቀንም እንዲሁ አደረጉ። በሰባተኛውም ቀን በነጋ ጊዜ ማልደው ተነሱ። እንደዚህም ሥርዓት ከተማይቱን ሰባት ጊዜ ዞሩ። በዚያ ቀን ብቻ ከተማይቱን ሰባት ጊዜ ዞሩ። በሰባተኛው ጊዜ ካህናቱ ቀንደ መለከቱን ስነፉ፣ ኢያሱ ሕዝቡን አለ እግዚአብሔር ከተማይቱን ሰጥቶአችኋለና ጩኹ። ከተማይቱም፣ በርሷ ያለው ሁሉ ለእግዚአብሔር እርም ይሆናሉ። የላክናቸውን መልእክተኞች ስለሸሸገች ጋለሞታይቱ ረዓብ ከእርሷ ጋር በቤቷ ውስጥ ያሉ ሁሉ ብቻ በሕይወት ይኖራል። እናንተ ግን እርም ካደረጋችሁት በኋላ እርም ከሆነው ነገር ራሳችሁን ጠብቁ። እርም ከሆነው አንዳች የወሰዳችሁ እንደሆነ የእስራኤልን ሰፈር የተረገመ ታደርጉታላችሁ ታስጨንቁትም አላችሁ ነገር ግን ብርና ወርቅ ሁሉ የናስና የብረትም ዕቃ ለእግዚአብሔር የተቀደሰ ይሁን፣ ወደ እግዚአብሔርም ግምጃ ቤት ይግባ። ሕዝቡም ጮኸ፣ ካህናቱም ቀንደ መለከቱን ነፉ። ሕዝቡም የቀንደ መለከቱን ድምፅ በሰሙ ጊዜ ታላቅ ጩኸት ጩሁ ቅጥሩም ወደቀ ሕዝቡም ሁሉ እያንዳንዱ አቅንቶ ወደ ፊቱ ወደ ከተማይቱ ይውጥ ወጣ ከተማይቱንም ወሰዱ ኢያሱ ምዕራፍ ስድስት አንድ እስከ ሀያ ከሰይጣን መንግሥት ባርነት ነጻ የመውጣትን አኳኋኖችና መሠረቶች ስናጠና ቆየን ከሕግ ፍርድና ከሰይጣን መንግሥት ነጻ መውጣት ሁልጊዜ በመስቀሉ ደምና በታረደው በግ በኩል ብቻ ነው። እስራኤላውያን ከግብፅ ባርነት ነፃ እንደወጡ እኛም ከሰይጣን መንግሥት ወደ እግዚአብሔር መንግሥት ልንገባ ወጣ እንደምናውቀው ሁሉ በክርስቲያን ሕይወታችን ውስጥ ብዙ ምድረ በዳዎች አቋርጠናል፣ ረጅም ጎዳናዎችም ተጉዘናል። በእነርሱም የእግዚአብሔርን በእኛ አድሮ ከእኛ ጋር መኖረንና የማሸነፍን መጠን እንዲሁም ብዙ የራሳችንን ማሸነፍና ውድቀቶች ሁሉ አይተናል። በመሞቱና በትንሣኤው ከክርስቶስ ጋር አንድ የሆንበትን እርሱም ሕይወታችንንና ድላችን ሊሆን በውስጣችን እንዳደረ ፍላጎታችንን አእምሮታችንንም ሁሉ እንደሚያረካ ወደ ማስተዋል የደረስንበት ዮርዳኖስን ጥቂቶች ተሻግረናል፣ በምድረ ደህንነት ቆመናል። ነገር ግን ምድረ በዳውን አቋርጦ ፈተናውንም አልፎ ሙሉ በረከት ወዳለው ምድረ በዳ የገባ ክርስቲያን እስኪደነቅ ድረስ ከመስቅ ቅጽበት እያርኮ በፊቱ ይደቀናል። እንደዚህ ባሉ ሁኔታዎች ስንት ክርስቲያኖች ወደ ኋላቸው የተመለሱና የተሸነፉ ይመስላቸዋል። የሰይጣን ተንኮልና ሽንገላ የሌለበት ከኃጢአት ከፈተና በሙሉ ነጻ የሚሆንበት የጸጋ አቋም የሚገኝ ማንም አይምሰለው። እንዲህ የሚያስብ ማንም ቢኖር የእግዚአብሔር ቃልና የሰው የተፈጥሮ ባሕርይ ይህን አስተያየት እንደሚቃወሙ ይረዳ። በዚህ አይነት ሐሳብ ላይ ተስፋውን የመሠረተ ማንኛውም የእግዚአብሔር ልጅ የሚኖረው ለውድቀትና ለመንፈሳዊ መታወር ብቻ ነው። ምክንያቱም ከክርስቶስ ጋር በመሞቱና በትንሣዩ ስፍራውን ቢይዝም ክርስቶስም ድል መሆኑን በየቀኑ ቢያምንም ቅሉ እያርኮን ከፊቱ ተደቅኖ ያገኛል በምድረ በዳ ግብጽ ባሪያ ያደረገው በምድረ ግብጽ ባሪያ ያደረገው በበረሃም የሸነገለውና የታገለው ሰይጣን የእግዚአብሔር ልጅ በምድረ በረከት ሲደርስ በተጨማሪ ኃይልና በበለጠ ተንኮል ተከታትሎ ይመጣል። ለራስህ በመስቀሉ በመሞትህና ከሙታን በተነሳውን መድኃኒት ሕይወትህን አግኝተ በክቡር ጌታ ስፍራ ተረክበ ዛሬም ርስትህን እየወረስ ድል በሆነው በክርስቶስ ስትደሰት ሳለ በመንገዴ ላይ ያርኮ ተንጀርግጎ ስለምታገኝ ትደናገራለህ። እኔ ለጥቂቶች ያርኮ ከውስጣቸው የሚገነፍል ራስን አለመግዛትና መንፈሰ ደካማነት ነው። በጠባያችን ውስጥ አንድ ደካማ ነጥብ መኖሩን እናውቃለን። ምናልባት በሕፃንነት ጊዜ ተምረ ነው! በልጅነት በጎልማሳነትና በወጣትነት ወራትም ተከትሎን ያሸነፈና ሙሉ ሰው ስንሆንም ያለቀቀን ነገር ይሆናል። እያንዳንዱ ሰው በተለይ አትኩሮ የሚመለከተውና የሚጠነቀቅበት የተለየ ነጥብ በሕይወቱ በሰውነቱና በጠባዩ እንዳለ ያውቃል። ያችን በሕይወቱ ያለችው ሁል ጊዜ የምትከነክነው የራሱ እያርኮ ናል። በሕይወት ያለው እያርኮ ምናልባት ከባህሪ ከጠባይህና ከራስህ ውጭ የሆነ ነገር ይሆናል። ለምሳሌ በቤተሰብህና በትዳሪ ውስጥ የገጠመ አስቸጋሪ ሁኔታ ሊሆን ይችላል። የእግዚአብሔር ፈቃድ መሆኑን የምታውቀውን እንዳታደርግ የሚከለክልህ መሰናከል ይኖር ይሆን? ምናልባት የወንጌል መልእክተኛ ሆነህ ሆነ በሌላ አገር እንድታገለግለው ወይም በሌላ አይነት ተግባር እንድትሰራለት እግዚአብሔር በየጊዜው ተናግሮ ይሆናል። ነገር ግን በአንተና በእግዚአብሔር ፈቃድ መካከል እያርኳ አለ። ለመሆን የምትመኙትን ሙሉ ሰው እንዳትሆኑ እንደሚከለክሏችሁ ራሳችሁ ስለምታውቁ ያርኮቻችሁን ከሳምንት ወደ ሳምንት እዚያ ቆመው ይማጓቷቸዋል፣ ያሾፉባችኋልም። ይህ ከተማ እንዴት ይሸነፍ ይሆን? የእስራኤል ልጆች ታላቁን ቅጥራቸውን ሲዞሩ ማየት ለያርኮ ነዋሪዎች እንዴት ያለ አደናጋሪ ትዕይንት ይሆን? የቃል ኪዳኑ ታቦት በመካከል ሆኖ የእግዚአብሔርም ህዝብ ከኋላ ሲከተሉ ከቅጥሩ ድረስ የሚሰማው ሰልፉን የሚመሩ ካህናት የሚነፉት የቀንደ መለከት ድምፅ ብቻ ነበር። የሰራዊቱም ጸጥታ ከቅጥሩ በስተ ውስጥ በሚገኙ ሰዎች ማሾፍ ሳይታወክ እንዳልቀረ አስባለሁ። የያርኮ ሰዎች ምንም በእስራኤላውያን ቢያፈጡባቸው እንኳ ፍርሃት ይዟቸው እንደነበር በምዕራፍ ስድስት የመክፈቻ ቁጥሮች ይነግሩናል። ቅጥሩን በዝምታ መዞር ፍቺ የሌለው ዕልነትና ስንፍና ቢመስላቸውም የእነዚህ ወራሪዎች ኃይል መለኮታዊ ምንጭ በፍርሃትና በመርበርበድ ሞላባቸው። በማሾፋቸውና በማሽሟጠጣቸው ውስጥ ቅጥሩን በዝምታ የሚዞሩትን ወራሪዎች መፍራት ተቀላቅሎበታል። በየቀኑ ቅጥሩን ዞረው ሲመሽ ወደ ሰፈራቸው ሲመለሱና በሰባተኛው ቀን ሰባተኛ ጊዜ እስኪዞሩ ድረስ ለእስራኤላውያን ኢያሪኮ የማትሸነፍ ጽኑ ሆና ታየቻቸው። ከዚህ በኋላ በኢያሪኮ ቅጥር ዙሪያ አስራ ሶስተኛውን ዙር ሊፈጽሙ አቅራቢያ በኢያሱ ትዕዛዝ ቀንደ መለከቶቹ ተነፉ፣ ሕዝቡም በታላቅ ቃል ጮኸ። የኢያሪኮ ቅጥሮች ወደቁ፣ እያንዳንዱም ሰው በቀጥታ ወደፊቱ ተራመደ፣ በመካከል ከተማም ተሰበሰቡ። በዛሬው ዘመን አነጋገር ቢሆን ኢያሪኮ አንድ ጥይት ሳትተኮስ ተማረከች ይባላል። በክርስቲያን ኑሮ ውስጥ ይህ ተመሳሳይነት አለውኒ እግዚአብሔር ሕዝቡን ሁሉ ከባርነት ቢያስወጣም በግል ኑሮ ያለውን ኢያሪኮ ስለምታሸንፍበት መንገድ ይህ ምን ያስተምረሃል? ይህ ከተማ እንዴት ተማረከ? በጉልበትና በሰው ጥበብ አልተሸነፈም። በሃይማኖት የኢያሪኮ ቅጥሮች ወደቁ፣ ሰባት ቀንም በከበቧቸው ጊዜ ዕብራውያን 11 30። እነዚህ ቅጥሮች እንዲወድቁ ስላደረገው ሃይማኖት ሁለት ወይም ሶስት ነገሮችን ከእኔ ጋር በጥንቃቄ ይ የእስራኤላውያን ሃይማኖት እንዴት እንደተፈተነ አስተውል። ለምን በዝምታ ቅጥሩን እንደሚዞሩ መግለጫ ባይሰጣቸውም አስራ ሶስት ጊዜ ዞሩ። ለኢያሱ ሁሉም ተነግሮታል። እርሱም እግዚአብሔር ምን እንደሚሠራ ያውቅ ነበር። ሕዝቡ ግን አያውቅም። ኢያሱ ሁሉንም ገለጸላቸው በሰባተኛው ቀን በአሥራ ሦስተኛ ዙር ጊዜ፣ በዚያን ቀን ብቻ ነበር። ለህዝቡ አስቸጋሪና ከባድ የነበረው ነገር በዝምታ ቅጥሩን መዞር እንደ ነበረ አምናለሁ። በመጨረሻው ግን ኢያሱ እንዲጩኹ አዘዛቸው በድል አድራጊነት ጩኸታቸውም ቅጥሩን ቅጥሮቹ ወደቁ። የሰልፉ መካከለኛ ትዕይንት የቃል ኪዳን ታቦት እንደ ነበረ አስተውል። በዚህ ምዕራፍ ታቦቱ አስራ አንድ ጊዜ ተጠቅሷል። ይህ የእስራኤላውያን ሃይማኖት ምልክት ነው። እግዚአብሔር የሚያደርገውን ለጊዜው ባያውቁም በቃል ኪዳኑ ታቦት ምልክትነት እግዚአብሔር ራሱ በመካከላቸው መሆኑን ስላመኑ በዝምታና በጸጥታ ቅጥሮቹን መዞር ቻሉ። ያለፈው ሕይወታቸው በገጠማቸው ሁሉ የታላቁ አምላክ ከእነሱ ጋር መሆን ምልክት ሆኖ አሁንም ዮርዳኖስን አሻገራቸው። ምዕራፉን ብታነብ አስራ አንደኛው ቁጥር የእግዚአብሔር ታቦት ከተማውን አንድ ጊዜ ዞረ ብሎ ይነግረናል። ከአዛዦቹ አንዳች ቃል ከመናገሩ በፊት እግዚአብሔር በሕዝቡ መካከል ሆኖ ከተማይ ከተማውን አስራ ሶስት ጊዜ ዞረ። እያሱም እንዲህ አለ እግዚአብሔር ከተማይቱን ሰጥቷቸዋልና ጩኹ። ከዚያ ጩኸትና ለቀንደ መለከቶቹ መነፋት መልስ ቅጥሩ ወደቀ። ሕዝቡም በድል አድራጊነት ወደ ፊት ተጓዘው። ያንን ስፍራ በዝምታ አስራ ሦስት ጊዜ የዞሩት ለምንድን ነው? ጠላቶቻቸውን አስራ ሦስት ጊዜ አትኩረው በማየት እግዚአብሔር ከእነሱ ጋር ካልሆነ በቀር በቅጥሩ ውስጥ ካሉት ሊወዳደሩና እያርኮንም ለመማረክ የማይችሉ መሆናቸውን እያንዳንዳቸው እስኪረዱና እስኪያምኑ ድረስ ያንን ረጅም ጊዜ ወሰደ ይመስለኛል። በጊዜው እግዚአብሔር ተካፋይ ካልሆነ ለማሸነፍ ላላቸው ተስፋና ትምክህት ሁሉ ፈጽሞ እንዲሞቱ እግዚአብሔር በዚያ ጽኑ ቅጥር ዙሪያ አስራ ሶስት ጊዜ አዞራቸው። ያንተ ሕይወትና አኗኗድ ከዚህ ተመሳሳይነት የለውም። ምኒ እግዚአብሔር ወደ ክርስቲያንነት ኑሮ እንዳመጣህና በሰጠህን በረከት ራሱን እንደ ታውቃለህ ነገር ግን የሚያሰናክልህ እያርኮ በፊት ተደቅኗል። ይኸውም ከውስጥ ወይም ከውጭ የሚመጣ እያርኮ ነው። በክርስቲያን ሕይወት ውስጥ እንደ ብረት ግርግዳ ጸንቶ የቆመው ታላቁ ችግር ሁሉን ነገር ከአቅሙ በላይ መሆኑን የጠላትም ኃይል ለእርሱ ብርቱ መሆኑንና የእርሱ እያኮ እንዲወድቅ ከተፈለገ እግዚአብሔር መስራት እንዳለበት ተረድቶ ማመን እንደሚገባው አለማስተዋል ነው። እግዚአብሔር ከህዝቡ ማናቸውንም ሰዎች ለመንፈሳዊ ኃይል ስጦታና መሪነት ለዕድልና ለበረከት የታመኑ እንዲሆኑ ከማድረጉ በፊት እያርኮን ደህና አድርገውት ጐብኝተው በራሳቸው ኃይልና ጥበብ ማሸነፍ የማይቻል መሆኑን ወደሚያምኑበት ስፍራ እንደሚወስዳቸው አምናለሁ። እግዚአብሔር ከእኛ የሚፈልገው አቅመ ቢስነታችንን ከመገንዘብ የበለጠ ነገር የለም። እኛ ግን ከአቅመ ቢስነታችን ብርቱ ሰው ለመፍጠር ለብዙ ዘመን ተፍጨርጭረናል። ራሳችን ማናቸውንም ነገር በጉልበታችንና ጥበባችን ብቻ ማሸነፍ እንደምንችል ማሰባችንን እስክንተው ድረስ ከሙታን በተነሳው በጌታ ኢየሱስ ክርስቶስ በኩል የሚሰጠን የኃይል ምንጭና የኃይሉ እግዚአብሔር የኃያሉ እግዚአብሔር ኃይል ሊረዳን አይችልም። ትምክህትና በራስ መታመን ካለበት እግዚአብሔር ፈቀቅ ገለል ይላል። ሌላው ታላቁ ፈተና ዝምታ ነው። ችግራችንን ለሌሎች ለመንገር ክርስቲያኖች በጸሎት እንዲረዱን ጭንቀታችንንም ለወዳጆች ማዋየት ስንወድ መቼስ አይጣል ነው። ነገር ግን የምንፈልገው ሁሉ ከእግዚአብሔር ብቻ መሆኑን እንጂ በመፍጨርጨር እና በጉልበት ያለመሆኑን እውነቱ ለልቤ ስነጋልኝ የማንሸፍነው ድልን ሊሰጥ የማሸንፈውም ድልን ሊሰጠኝ በሞተውና በተነሳው በክርስቶስ ብቻ መሆኑን ተረድቼ በግንባሬ ተደፍቼ በፊቱ ልቤን የማፈስበት ጊዜ ከሁሉ ይልቅ የተባረከ መሆኑን ስረዳ ነው። እያርኮን ክርስቶስ ለትምህርት እንደ ሰጠ የምታምንበት ቀን እስኪመጣለ ድረስ በፊት ቆሞ ያፈጥብሃል። እሱንም የምታሸንፍበት ፍበት ማሸነፍ ተሰጥቷልና በሃይማኖት ተቀበል። ነገር ግን እግዚአብሔር ይህንን ድል የሚያስረክብህ ራስህ ተቀብለህ ልታሸንፍ የማትችል መሆንን በፊቱ የምትረዳበትና የምትናዘዝበት የክርስቲያንነት የአኗኗር ደረጃ ላይ ስትደርስ ብቻ ነው። ነገር ግን ስለ እነዚህ አነስተኞች ውጊያዎችና ማሸነፍ ስናስብ ከመጽሐፍ ይኸው ክፍል ተገቢ ስፍራውን እንዲይዝ ማድረግ እፈልጋለሁ። ከግላዊና ውስን ስፍራ ዘልዬ ዛሬ በጠቅላላው የእግዚአብሔር ሕዝብ የሚጋፈጧቸውን አይላፍ ያርኮች ላሳይ ይፈልጋሉ። የአመፅ የአጢአትና የመተላለፍ እያርኮ አለ። የግድልሽነትና የእንዝላልነት እያርኮ አለ። የምድራዊነትና የዓለማዊነት እያርኮ አለ። የአሕዛብነትና የአረመኔነት እያርኮ አለ። ትልቁና ከሁሉ በላይ የሚያሳዝነው ደግሞ ክርስቲያኖች በአኗኗራቸው ያልታመኑ፣ ያልተቀደሱ ኑሮዎች ከኃጢአት ጋር በጣም ስለ ተዋህዱ ወደ ገሃነም መጓዛቸው የማይሰማቸው ክርስቲያኖች እያርኮዎች አሉ። ዛሬ በእግዚአብሔር አብያተ ክርስቲያናት ውስጥና አካባቢ የማይበገሩና የማይሸነፉ መስለው የሚታዩ አላፋት እያርኮዎች አሉ። በሕይወታችን እነዚህን እያርኮዎች ብዙ ጊዜ ሳንዞራቸው አልቀረንም። ተዋግተናቸዋል። ልዩ ልዩ ዘዴዎችን ሞክረናል። በስብከቶቻችን በማስታወቂያዎቻችን፣ በሬዲዮ አዋጅን አዋጃችን በጉልበታችንና በአነጋጋሪ ችሎታችን ልናወድማቸው በብርቱ በራዲዮ በብርቱ ሞክረናል። ያርኮዎች ግን እዚያው ቆመዋል። በመጨረሻ ተስፋ በመቁረጥ በአብያተ ክርስቲያናት ላይ የሚጋፈጡ ያርኮዎች መወገድ እንደሚገባቸውና የሚጠብቁትም በእግዚአብሔር ኃይልና መንፈስ ቅዱስም በመንፈሳዊ መታደስ የጎበኘን እንደሆነ ብቻ መሆኑን ወደ መገንዘብ እንመለሳለን። በጉባኤያችን ተቀምጠን እነዚህን ቅጥሮች በመቀየስና የሚወድቁበትን አዳዲስ ዘዴዎች በማቅረብ ስንት ጊዜ አባክነናል። እግዚአብሔር አዲስ ሰውን እንጂ አዲስ ዘዴን የማይፈልግ መሆኑን እንረሳለን። የልቤ ሸክም ይህ ነው። በመላው ዓለም በአካባቢያችን እያርኮዎች ቆመው በትግላችን በጉልበታችንና በመጣጣራችን ያፌዛሉ ንጉሳችን ቶሎ እንዲመጣ ወንጌልን ለዓለም ለማዳረስና ሥራውን ለመፈጸም በምናደርገው የማይከናወኑ ሙከራዎች እየሳቁ ይንከተከታሉ። የክርስቶስ ቤተ ክርስቲያን በአስኪ ሁኔታ ላይ ነች። በፍጥነት እየደከመች መሄድ ጀምራለች። አልፎ አልፎ አንዳንዶች በወንጌል ስለተጠቃለሉ አልጨነቅም። እስቲ ራስን አኗኗር መርምር። በአካባቢ ያሉትን ጓደኞችን አስተውለሄ ወደ ሰማይም አሸቅበ ጌታ ሆይ፣ እኛ በፍጹም ደካሞች ነን በል። በዓለም ላይ ከዳኑት ሰዎች ይልቅ ያልዳኑት እንደሚበዙ ታውቃለህን? ወንጌል በጭራሽ ያልሰሙ ሺ አምስት መቶ ሚሊየን ሰዎች እንዳሉ ታውቃለህን? ከብርቱ መጋረጃ በስተኋላ ዛሬ ብዙ ሰዎች በክርስቶስ ስላላቸው እምነት በብዛት እንደሚታረዱ ታውቃለህን? በአመት 30 ሚሊዮን ሰዎች እንደሚሞቱና በሰዓት 3400 ሰዎች ከዚህ ዓለም በሞት እንደሚለዩ ታውቃለህ? እኔ ሁሉን ቻ እግዚአብሔር በታላቅ ኃይሉ በመንፈሳዊ መታደስ ካልጎበኘን ዛሬ ቤተ ክርስቲያን የተስፋ ተስፋ የላትም። በማለት አናፈግፈግ። እነዚህን ኢያሪኮዎች በምን መንገድ እናጥቃቸው? መናገር ብቻ ላቸውም እንኳ እስራኤላውያን በዝምታ ኢያሪኮን አስራ ሶስት ጊዜ ዞሩ። ለምን? የያርኮ ነዋሪዎች ስለፈሯቸው ነው። የያርኮ ትምህርት በልባችን ሲደውል ይኑር። እግዚአብሔር እስራኤላውያን እግዚአብሔር በመካከላቸው መኖሩንና ከቅጥሮም ውስጥ ያሉት የፍርሃት ጣር እንዳያዛቸው ስላወቁ በዝምታ ቅጥሮቹን ሊዞሩና እግዚአብሔር ያዘዛቸውን ሊያደርጉ ቻሉ። በመንፈሳዊ አእምሮ ለሚመረምሩ ወንዶችና ሴቶች በእነዚህ አረፍተ ነገሮች የሀያኛው መቶኛ ክፍለ ዘመን ክርስቲያንነት አሳዛኝና አሳቃቂ ሁኔታ ገለጽኩ። በቤተ ክርስቲያናችን መለኮታዊ ኃይልና ስራ ለመኖሩ መግለጫና ማስረጃ ስለሌለን ዝምንልንል አንችልም። እንጮኋለን፣ እንቀባጥራለን። አብልጦ ጮኸ የበለጠ ሰሚ ያገኘ ስለተባለ መልእክታችንን ለማወጅ የጥርስ ሳሙናና ማስቲካ ከረሜላ ለማስታወቅ ከሚሰለፉ ነጋዴዎች ግን እንቆማለን። እግዚአብሔር ባውሎ ነፋስ፣ በምድር መናወጥ፣ በእሳት አልነበረም። ነገር ግን ለዘብ ባለ ታናሽ ድምፅ ውስጥ ነበር። በእውነቱ ቤተ ክርስቲያን በስህተት እግር ቆማለች። እኛም መንፈሳውያን ጠላቶቻችንን በሥጋዊ መሳሪያ ለመውጋት መሞከር ከሥር መሠረቱ የተሳሳተ ዘዴ ነው። ከሆሊውድ ጥበብ የሰማይን ጉዳይ መፈጸም አይቻልም። መነሻ የሌለው ውድቀት እንወድቃለን። የጉባኤ ወይም የኮሚቴ አባል ሆይ ለወገንህ የቀረበውን እቅድ እንደገና መርምረ። እንደ እግዚአብሔር ፈቃድ ካልሆነ ልትፍቀው ተዘጋጅተሃልኒ? እግዚአብሔር አረማድ መድህንና ምስክርነትን እንዲመራ ልትፈቅድለት ከሌሎችም ጋር በንጽህናና በቅድስና ጸንተ ለመቆም ተዘጋጅተሃልኒ? እግዚአብሔር እንድለውጥህ ተዘጋጅተሃልን? ወይስ የቀድሞ መንገዶችንና ኗኗሪህን ከመውደድ የተነሳ ልትተዋቸው አትፈቅድም? ለአንተ እያርኮች መልሶ የሚገኘው በጉልበትህ ተንበርክከ ነው እንጂ የትም አይገኝም። ይህ ታካችነት ወይም ስንፍና አይደለም፣ ነገር ግን በድካምህና በአለመቻልህ ከሀይሉ ከያሉ እግዚአብሔር ሀይል ጋር መቆራኘት ነው ሰዎች እግዚአብሔርን ተስፋ በማድረግ ድምፁን እየሰሙ በጸሎት ቢታገሉ ጠላት መንቀጥቀጥ ይጀምራል። ያን ጊዜ ሽማግሌው መጽሐፍ ስለ ኃጢአት መዝለፍ ብሎ የሚጠራው በያለበት ይታያል። ዛሬ የጎደለው ይህ ነው። በዘመናችን ሃይማኖታችን አንድ አይነት ፈንጠዝያ፣ አሻንጉሊት ወይም መደሰቻ ነው ብለን እንገምታለን። እውነተኛውን ስለ ኃጢአት መዝለፍን ምን ያህል እናውቃለን? ስለ ኃጢአት መዝለፍ በአንድ ሰው ልብ ውስጥ ጠልቆ በመስመጥ ሰውየው በእግዚአብሔር ዓይን ፊት ምን እንደሚመስልና ምን እንደሆነ ሁኔታውን ቢገልጽለት፣ በሕይወቱ ውስጥ በእርሱና በአምላኩ መካከል ያለው ግንኙነት ከማናቸውም ነገር በላይ ሊታሰብበት የሚገባ መሆኑን እንደሚገነዘብ አስተውል። በዚያን ጊዜ ሁሉም ነገር ዋጋ ቢስ ሆኖ ይታየዋል። እኛም በእግዚአብሔር ፊት የተሰበርንና የተደቀቅን ሆነን የእርሱን ማንጻት ቤዛነትና በመንፈስ ቅዱስ መሞላት ብቻ እንጠባበቃለን። አለበለዚያ አገልግሎታችን ሁሉ ይቋረጣል። በወንድማማችና በጓደኞች መካከል መራራቅን የሚዘሩስ፣ በዓለማዊነት የሚኖሩስ፣ ግድ የለሾችና እንደ ልቦችስ፣ ወደ ጸሎት መምጣት የማይፈልጉትስ፣ በጸሎት ታካች መሆን ለእግዚአብሔር ልጆች አደገኛና አሳቃቂ ኃጢአት መሆኑን ለማሰብ ጥቂት ጊዜ ሰጥተህ ታውቃለህን? ከእግዚአብሔር የሚላክ የኃጢአት ዘለፋና ወቀሳ ካልሆነ በቀር የዚህን ዓለም ልብ ሊነካ የሚችል ነገር የለም። እግዚአብሔርም ዓለምን የሚዘልፈውና የሚወቅሰው ቤተ ክርስቲያንን አስቀድሞ ቢዘልፏዋትና ቢወቅሳት እርሷን ብትቀበለውና ብትነቃ ነው። ስለ ኃጢአታችን ተዘልፈናል። እኔ አሁን ወደ ድል ልመለስ። በዓለም ያሉ እያርኮች ሁሉ እያንዳንዳቸው አንድ በአንድ ሊወድቁ ነው። ይህንንም በሙሉ ልቤ አምናለሁ። የኢያርኮ ከተማ እንደ ወደቀች ጨዋትና የመለከት ድምፅ ነበር። እነዚህ ግሩም ቃላት የሚሉትን አዳምጥ። ጌታ ራሱ በትእዛዝ በመለከትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና እንደኛ ተሰሎንቄ 4 16 በጌታችን በመድኃኒታችን በኢየሱስ ክርስቶስ ዳግመኛ መገለጥ ይህች የዓለም ከኃጢአቷ ከርኩሰቷና ከተንኮሏ አሉ ጋር ከፊቱ ትፍረከረካለች እንዳልነበረችም ትሆናለች። ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ለባሏ እንደ ተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወረድ አየሁ። እምባዎችንም ሁሉ ከዓይኖቻቸው ያብሳል። ራይ ሀያ አንድ ሁለት እና አራት ይህ ግርማዊ ቀን ከምናስበው ይልቅ ወደ እኛ ቀርቦ ይሆን? ሕዝቡ ለንጉሡ መግለጫ እልል እንዲሉና እንዲጮሁ ልባቸው እንዲሰበር እሳ እንዲገቡና ራሳቸውን እንዲያዋርዱ እግዚአብሔር በደጅ ቆሞ ይለምን ይሆን? ሲነጋጋ ቀኑ ጠዋት ይሆን? ጎህ ሲቀድ ጨለማና ጥላን ኢየሱስ የሚመጣው በግርማና ስልጣን ከዓለም ሊያወጣ ለርሱ የሆኑትን በቀትር ነው ይሆን ወይስ እኩለ ሌት የሌሊት ጨለማ? ምናልባት በድንገት በግርማው ጸዳል የሚንጸባረቅበት! ኢየሱስ የእሱ ልወስድ ወደ ሰማያት። ኦ ኢየሱስ መቼ ነው መቼ ነው? በዚያ በደስታ መዝሙር በአንተ አምሳያ አሜን፣ እንደሰት፣ ሀሌሉያ፣ ክርስቶስ ና ና፣ ሀሌሉያ።